ሁለቱም ሀገሮች መካከል በተለይ በሁለቱም ህዝቦች መካከል ሰላም መውረዱ የሚደገፍ ነው። ግን ደግሞ ይሄ ሰላም ለምን እንደፈረሰ መጀመሪያ ላይ መታወቅ ያለበት ይመስለኛል። ሴንስ ለስ ጦርነት ነበር ይባላል በእርግጥ ነው። ግን ይሄ ጦርነት ማን ነው የጀመረው የሚለው ነገር ራሱ ሻዕቢያ መሆኑ እስካሁን ድረስም አልተነገረም። እንዲያውም ይቅርታ የሰማሁት በኢትዮጵያ በኩል በዶክተር አብይ እንጂ በኢሳያስ በኩል ይቅርታ አልጠየቀም። ይሄ ሌላ ነገር ሁኖ እኛ እንደ ፖለቲከኞች ባለድርሻ በመሆናችን የሚያገቡን ብዙ ነገሮች አሉ። ይሄ ሰላም መውረዱ ጥሩ ሆኖ ግን ለዚህ ሰላም መደፍረስ ምክንያት የሆኑ እውን ተፈተው አንል የሚለው ነገር ግን መዳሰሱ ጠቃሚ ይመስለኛል። እንግዲህ ይሄ ጦርነት የተቀሰቀሰው በሻዕቢያ ጥቃት ሲሆን ሰበብ ያደረገው የድንበር ጉዳይ ነው እና አሁን የድንበር ጉዳይ ተፈቷልን? በተለይ በኢትዮጵያ በኩል ይሄ የአልጀርስ ስምምነት ተግባራዊ እናደርጋለን ሲሉ የኢትዮጵያ ግዛትን የኢትዮጵያ ዜጎችንም ወደ ኤርትራ አሳልፎ የመስጠት ጉዳይ ነበርና ይሄ ነገር በግልጽ ተፈቷልን? ህዝቦች ናቸው ይሄ መፍጠት ያለባቸው ወይስ እንዴት ነው የሚሆነው የሚለው ገና ያልተመለሰ ነገር አለ። ሁለተኛው መሰረታዊ ደግሞ ኢትዮጵያ አሁንም የተባለው የባህር በር ጠቀምቻለች ነው የተባለው። ይሄ ከአሁን በፊትም ከሀያ ሰባት አመት በፊትም በኢሳያስ የታወጀ ነበር ግን ኢትዮጵያ የምታገኘው ከዚህ የባህር ጥቅም በአቶ ኢሳያስ ፍቃድ ነው ወይ ወይም አስገዳጅ ዓለም አቀፍ ውል ስምምነት ኑሮ ነው ይሄ መሆን ያለበት? ምክንያቱም ይሄ ከሆነ ሌላ ጊዜ ደግሞ ሲፈልጉ የባህር በሩን ሊዘጉት ይችላሉ። እዛ ያለውን የኢትዮጵያ ሀብት ሊወርሱ ይችላሉ። ስለዚህ በዚህ ረገድ ያለው ስምምነትም የምናውቀው ነገር የለም። በእኛ አስተያየት ኢትዮጵያ የባህር በር ያስፈልጋታል የሚል እምነት ስላለን፣ ይህም ያልተቋጨ ያላለቀ ነገር ነው። ሌላው ሶስተኛው ነገር በዚህ አካባቢ በጂኦ ፖለቲካ ውስብስብ አለ። ስምምነቱ የኢትዮጵያን ጥቅም ያስከበረ መሆኑ በማረጋገጥ እንዲቋጭ ፍላጎታችን ስለሆነ ይህን እንፈልጋለን። እንግዲህ አቶ ኢሳያስ የፈለጉትን ያገኙ ይመስላሉ። ላጠፉት ጥፋትም ይቅርታ ሳይድ ነው ይሄ ነገር። ያገኙት የድሮዎች የኢኮኖሚ ጥቅሞችም ሊያገኙ ነው። ተገለውት የነበረው የአፍሪካ ህብረት፣ በዓለምም በኢጋድም ይህ ሁሉ ያገኛሉ። የእሳቸው ግልጽ ነው። ብዙም ታትርፈዋል። ኢትዮጵያ ምን አተረፈች የሚለው ግን ገና ማየት ያለብን መመርመር ያለብን የኢትዮጵያን ህዝብ የኢትዮጵያን የፖለቲካ ፓርቲዎች ባለድርሻዎች አግልሎ ይሄ ስምምነት ከተያ ካሄደ ተመልሰን ችግር ውስጥ እንዳንገባ እኔ ያሳስበኛል። አሁንም ይሄ ጉዳይ ግልጽ ባለድርሻ አካሎች ሁሉ አውቀውትና ይሁንታ ሰጥተውት መካሄድ ያለበት መሆን ያለበት ይመስለኛል። እንደዚህ ነው የእኔ እይታ። አመሰግናለሁ። በነገራችን ላይ ያኔ ስምምነቶች ሲደረጉ የወረረችው ኤርትራ ስለነበረች የምትከፍለው ካሳ እንዳለም የተቀመጠ ነገር ያለ ይመስለኛል። የድንበር ጉዳይ አለ። ባድመ ልትሄድ ነው ልትቀር ነው? አዴሮ በሁለት ቦታ ሊከፈል ነው አይከፈልም? እሱንም ሁሉ አብረን እያየን እንግዲህ ዶክተር መሐረዳይ አመሰግናለሁ። እንግዲህ ከዚህ ስ- ስምምነቱ ለነገሩ ዝርዝሩ ብዙ ያገኘነው ነገር ስለሌለ ኢትዮጵያ ምን አገኘች ምን አቃጭ ኤርትራ ሌላ ደግሞ ምን አጣች ለመወሰን ትንሽ አስቸጋሪ ነው የሚመስለኝ፣ በቂ መረጃ ያለ አይመስልም። ነገር ግን ይሄ ግንኙነት በመንግስታቱና በህዝቦቹ መካከል ያለው እና ሊፈጠር የታሰበው ግንኙነት በጎ ነው፣ ለሁለቱም ሀገሮች ለሁለቱም ህዝቦች ጠቃሚ ነገር ነው። ይሄ ጉዳይ ነገር ግን ይሄ ኤርትራ ጉዳይ ትንሽ ከታሪካችንም አንጻር ለነገሩ ነገር አፈልበትን ያግዙኝ ይሆናል። ቀደም ብሎ የነበሩ መሪዎቻችን በኤርትራ ጉዳይ ኮንሲስተንትሊ ስህተት ሲሰራ ነው የመጣው። አፄ ምኒልክ በውጫሌ ውልም ሆነ ከአድዋ ጦርነት በኋላ ኤርትራን በተመለከተ የሰሩት ስህተት እንደነበረ የታሪክ ዘጋቢዎች ያስቀምጣሉ። አጤ ኃይለሥላሴን በዘመናቸው ፌዴሬሽንን በጣድፈው በማፍረሳቸው ስህተት እንደሰሩ ነው ታሪክ የሚዘግበው በደርግ ዘመንም እንደዚሁ በተለይ በምስራቅ የጦር ግንባር ድል ካገኘ በኋላ ደርግ በምስራቅ የተገኘው ድል በሰሜን ይደገማል ብሎ በጦርነት ለመፍታት ሙሉ ሀይሉን እዛ ላይ ተረባርቦና ተጣድፎ እንደወደቀ ነው የምናውቀው። ኢህአዴግ ሪፈረንደሙን አደራጅቶ የድንበርና ሌሎች ሌሎች ጉዳዮች በቂ ትኩረትና በቂ ውይይት ሳይደረግባቸው ኤርትራን እንደ ሀገራዊ ቀናን ብሎ ግድራደ ግን ተጣጥቆ የሰራው ስህተት አለ። ስለዚህ አሁንም በዚህ በዶክተር አብይ ጊዜ ተመሳሳይ ስህተት እንዳይሰራ ያሰጋል። ግንኙነቱ በመርህ ደረጃ ጥሩ ሆነ፣ ግን እየተሰሩ ያሉ ነገሮች በአግባቡ ታስቦባቸው፣ መብትና ግዴታችን፣ የሌላው ሌላው ግንኙነታችን፣ ድንበራችን በአግባቡ ታውቆ እንደ ሁለት መንግስታት እና እንደ ሁለት ሀገር ዜጎች ዜጎች እንዲሆን ሲገቡም ሲወጡም አገር ውስጥ ሲሰሩ እነዚህ ነገሮች ሊመቻች ይገባል። ይሄ ሁኔታ ሳይመቻች ተጣብሰን፣ በሁለቱም መሪዎች መካከል ያለው ወዳጅነት የሚመስል ልዩ ፍቅር አማሎን ነገሮችን በአግባቡ ሳናስተካክል ግንኙነቱ ከቀጠል ነው ቀደም ብሎ መንግስታት የሰሩ ስህተት እንዳንደግም ሰጋለሁ። የአልጀር ስምምነት ሲፈረም ሁለት ኮሚሽኖች ነው የተቋቋሙት። የድንበር ኮሚሽን እና የካሳ ኮሚሽን ይባሉ። የካሳ ኮሚሽኑ ጦርነቱ ኤርትራ እንደጀመረችው አረጋግጦ ከፍተኛ ውድመትም ያደረገችው ኤርትራ እንደሆነች በኢትዮጵያን በኩል በእርግጥ ውድመት አድርሷል የኢትዮጵያ መንግስትም ተብሏል። ዞሮ ዞሮ ግን የሁለቱም ውድመት አመዛዝኖ ኤርትራ ለኢትዮጵያ አስር ሚሊዮን ዶላር ካሳ ልትከፍል ይገባል ተብሎ ተወስኗል። አሁን ግን ከዛ ተመጥኖ የድንበር ጉዳዩዋ ብቻ ነው የተስማሙባት እንጂ ያቺ ነገር አልተነሳችም ቀርካለች። ዛ ምናልባት ይሄ ችኮላችን ያመጣው ነገር ነው ወይስ ሆነ ብሎ የካሳውን ጉዳይ ሊተውት ፈልገው ነው? ለእኔ ግልጽ አይደለም። ዞሮ ዞሮ ግን እንደዚህ አይነት ነገሮች አሉና ይሄ አገር ውስጥ የምናረገው ነገር ብንቸኩልን ልናስተካክለው እንችላለን። ቀላል ነው፣ የውስጣችን ጉዳይ ነው። በሁለት ሀገሮች መካከል የሚደረግ ግንኙነት ግን በኩለን ስንገባበት ኋላ ብቻችን ልናፈርሰው የማንችልበት ሁኔታ ነው የሚፈጠረው። እና እዚህ ላይ ጥንቃቄ የሚያስፈልግ ይመስለኛል። አመሰግናለሁ። እሺ፣ አቶ ልደቱ አመሰግናለሁ። ዋናው ነገር አሁን ቅድም ያነሳችሁ ጥያቄ የኢትዮጵያ ጥቅም ምንድን ነው የሚለው ላይ፣ ለእኔ ትልልቆቹ ጥቅሞች ሁለት ጥቅሞች ናቸው አንደኛ ሰላም ነው። ሰላም ማለት ለዲሞክራሲም ለልማትም መሰረት ነው። ሁለተኛ አጠቃላይ የአካባቢውን ሰላም የሚቀይር ጉዳይ ነው የኢትዮጵያና የኤርትራ ግንኙነት። ስለዚህ እንደ ኢትዮጵያ ትልቁ ጥቅማችን ሰላም ማግኘት ነው አንዱ። ሁለተኛው በመጥፎ የታሪክ አጋጣሚ ብንለያይም የኢትዮጵያና የኤርትራ ህዝቦች ቋንቋ የምንጋራ ባህል የምንጋራ ሃይማኖት የምንጋራ አጠቃላይ ስነልቦና የምንጋራ አንድ ህዝብ ነን። ስለዚህ ወደ አንድነት የሚያመራ ግንኙነት ውስጥ መግባታችን ራሱ ትልቅ ጥቅም ነው። ትልቅ ዋጋ ያለው ነው። ስለዚህ ከጥቅም አንጻር እነዚህን ነገሮች አጉልተን ማየት ያለብን ይመስለኛል። ወረራውን ማን ጀመረው? ማን ነው ይቅርታ መጠየቅ ያለበት? ማን ይካስ የሚለው ጉዳይ ቁም ነገር አይደለም ባልልም፣ ትልቅ ዋጋ ግን የምንሰጠው ጉዳይ አይመስለኝም። አሁን ከጠቀስኳቸው ሁለቱ ጥቅሞች አንጻር ትልቁ ነገር ይሄ ያለ አግባብ በስርዓቶች ስተት በቡድኖች ስተትና ኤጎ የተከፋፈለው ሕዝብ እንዴት በሂደት ወደ ጤናማ አንድነት ይምጣ፣ በዚህም ምክንያት አካባቢያችን ላይ እንዴት ዘላቂና አስተማማኝ ሰላም ይምጣ የሚለው ጉዳይ ነው እና ዋናው ትኩረታችን መሆን ያለበት እዚህ ላይ ይመስለኛል። እኔ በዚህ ፍጥነት እዚህ ደረጃ ይደርሳል ብዬ አልገመጥኩም። ይሄ ነገር ወደ ተሻለና ወደ ጠራ ግንኙነት እንዲገባ መደገፍ ጠቃሚ ነው ብዬ አምናለ። ነገር ግን ሁለቱም ወንድሞች አሁን የተናገሩት ነገር ደግሞ ቦታ የማይሰጠው ነገር ነው ማለት ደግሞ አይቻልም። ዋናው ቁም ነገር ምንድን ነው? በዚህ ሂደት ውስጥ እንደገና ስንገባ ያለፉት ስርአቶች የፈጸሙትን ስህተት ላለመድገም ምን ያህል ተዘጋጅተናል የሚለው ቁርፍ ጥያቄ ነው። አጼ ኃይለ ሥላሴ በስሜት ፌዴሬሽኑን አፍርሰው ወደዛ አይነት እንቅስቃሴ በመግባታቸው ለሰላሳ አመት ጦርነት ዳርገው ብዙ ትውልድ አልቋል። ኢህአዴግ ስልጣን ሲይዝ ሪፈረንደም ሲካሄድ እና ሁለቱ ሀገሮች እንደገና በመጥፎ የታሪክ አጋጣሚ ሲለያዩ መለያየቱ መፋታቱ ህግና ስርዓትን ተከትሎ ባለመፈፀሙ የባድመ ጦርነት መጥቷል። በብዙ አስር ሺዎች የሚቆጠሩ ወገኖቻችንን፣ ልጆቻችንን አስተናል። ስለዚህ ይሄ ስህተት ወደፊት መደገም የለበትም። በጭራሽ ጥናት ያስፈልጋል። የባለሙያ ተሳትፎ ያስፈልጋል። የህዝብ ውይይትና እምነት በዚህ ሂደት ውስጥ ያስፈልጋል። ዝም ብሎ በስሜት የሚሆን ነገር አይደለም። ሁሉ ነገር ህግና ስርዓት ወይ ግልጽነትን ይዞ ይፈጸም የሚለው መልዕክት ግን አስፈላጊና ወቅታዊ ይመስለኛል። ከዚህ ጋር ተያይዞ ግን በአሁኑ ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ስለ ፍቅርና ስለ ሰላም፣ ስለ አንድነት በሰፊው ይነገራል። በሌላ በኩል ደግሞ እንግዲህ እንደምንሰማው የኦሮሞ ነጻነት ግንባር ዋናው መሰረቱ ኤርትራ አድርጎ ነው እንግዲህ በኢትዮጵያ ላይ እንቅስቃሴ የሚያካሂደው አሁን በኦሮሚያ አካባቢ ውጊያ እያካሄደ ነው። የራሱንም ባንዲራዎች እየተተከለ ነው የሚል አነጋገር አለ እና በአንድ በኩል በኤርትራና በኢትዮጵያ መካከል ሰላም እየተደረገ፣ በሌላ በኩል ደግሞ የኦሮሞ ነጻነት ግንባር መሰረቱ ዛርጎ ኢትዮጵያ ውስጥ ማለት ኦሮሚያ አካባቢ የሚያካሄደው እንቅስቃሴ አለ እና ይህን እንዴት ታዩታላችሁ? አቶ ገብሩ አስራት በኢትዮጵያ ውስጥ አሁን ያለው ሁኔታ እኔ አሁንም ያሳስበኛል። ምንድን ነው የሚያሳስበኝ? እንግዲህ የሰላም ጥሪ ተደርጎ የተለያዩ ኃይሎች ውጭም የነበሩ ኃይሎች በትቅት ህልም ሊሳተፉ የነበረ ኃይሎች ሀገር ውስጥ ገብተው ትግላቸውን በሰላማዊ እና ህጋዊ መንገድ እንዳካሄዱ ጥሪ ቀርቧል። ይሄ ከተደረገ በኋላ ግን የትኛው ድርጅት ይሄን ነገር ተቀብሎ በሂደቱ ላይ ለመቀጠል ተስማምቷል? የትኛ ውስጥ አልተቀበለውም የሚለው ግን እስካሁን ድረስ አልታወቀም። እንግዲህ አንዳንዶቹ እንደ ኦሮሞ ዲሞክራሲያዊ ግንባር ታንድ፣ እና ሌሎችም እንደዚህ የመሰሉ ድርጅት የተሰማ ውሳኔ አለ። ግንቦት ሰባትም ግን ደግሞ ገና ይሄን ጥሪ ተቀብለው በይፋ ገልጠው ያልገቡም እንዳለ ገነዘባለሁ። አሁን የኦነግ ኦሮሚያ ውስጥ መንቀሳቀስ ያለውን የፖለቲካ ሁኔታ አመላክተዋል የሚል አሳታለኝ እና በትጥቅ ትግል ባይሄድም ከተማ ውስጥም ተብሎ ውለዋል፣ የኦነግ ሰንደቅ ዓላማ። ስለዚህ የሚያስፈልገው ይሄን ድርጅት የተለያዩ ጥያቄዎች ይኖሩታል። ይሄን ወደ ሰላም የማምጣቱ ጉዳይ፣ የመመለሱ ጉዳይ አሁንም ጥረቱ አስፈላጊ ነው። በሻእቢያ በኩል ይሄን ነገር ምን እያደረገ ነው? ምክንያቱም እንዳልሽው መሰረቱ እዛ ነበር ሌላም አካባቢ ነበርና ስምምነት ሲደረግ እንግዲህ የውክልና ጦርነት የሚባል ነገር አለ ፕሮክሲ ወር የሚባል ነገር አለ ይሄ ጉዳይ አሁን በተደረገው ውልስ ይሄን ነገርም ተፈታሎ የሚለው ነገርም ቅድም ስናነሳው ከነበረው ጉዳይ ነገሩ ጥንቃቄ ያስፈልገዋል በተለይ በተለይ እኔ ቅድም አቶ ልደቱ ያነሳው ነገር አለ አስመራ ህዝብ የኤርትራ ህዝብ እንዲሁ በነቂስ ወጥቶ ሰላምን መደገፉ ጥሩ ነው መልካም ነው ግን የሚወስነው ይሄ ህዝብ አይደለም ይሄ ህዝብ ይወስን ኑረው እንዲያውም ከኢትዮጵያ ጋር አይለይም ነበር አንድ ሀገር ይሆን ነበር ይሄ ህዝብ ይወስን ኑረው የኢትዮጵያ ህዝብ ቢወስን ኖሮ እንዲሁ አንድ በሆን ነበር የሚል አስተያየት አለን። ግን የሚወስነው የአካባቢው ትልቅ ኃይል ለመሆን የሚፈልገው ሻቢያ ነው። ይሄ የውክልና ጦርነትም ይሄ ሌሎችን ድርጅቶች ተጠቅሞ ኢትዮጵያ የማተራመስ ጉዳይስ በዚህ ውል እንዴት ተካቷል የሚለው መናገር አለበት። ግን ዋናው ነገር የኦነግ ጉዳይ ሲነሳ መታሰብ ያለበት አገር ውስጥ ያለው ፖለቲካ ሁኔታ ማለት ጥያቄዎችን ያስተናግዳል ወይ? አሁን ለማስተናገድ ዝግጁ ነው ወይ? ኦነግ ብቻ ሳይሆን ሌሎችም የፖለቲካ ኃይሎች ይስተናግዳሉ ዋይ የሚለው ነገር ከታየ በዛ የሚመለስ ይመስለኛል። ዶክተር መሐሪ በዚህ ጉዳይ እንግዲህ እስካሁን ድረስ ኦነግ በዚህ በምዕራብ ኦሮሚያ አካባቢ እንቅስቃሴ እያደረገ የተለያዩ ወረዳዎችን እየተቆጣጠረ የራሱ ባንዴራ እና የራሱ አስተዳደር እየመሰረተ ነው የሚል በተለያዩ የዜና ማሰረጫዎች ይገለጽ ነበር። በቅርቡ ማቶ ለማ የጨፌ ኦሮሚያ ስብሰባ በተካሄደበት ሁኔታ ከሞላ ጎደል በዚህ መልኩ ያቀረቡት ይመስለኛል። በእርግጥ አሁን ኦረግ እያካሄደ ያለው እንቅስቃሴ ከስምምነቱ በፊት የሻዕቢያ ድጋፍ ነበረው። ከስምምነቱ በኋላ ግን ድጋፉን እየቀጠለ ነው ወይ ሻዕቢያ የሚለው በሂደት የምናየው ነገር ነው። የሚመስለኝ ግን ከኦነግ አንጻር እኔ የምገምተው የተወሰነ ቦታ ከያዘ የተወሰነ ተዋጊ ሀይል እንዳለው ለማሳየት ከሞከረ የመደራደር አቅሜ ከፍ ይላል የሚል ነገር እና የሚል ስሜት እንዲያውም እንደ ሌሎቹ ድርጅቶች ከመንግስት ጋር ቁጭ ከምል በሶስተኛ ወገን በኩል ምናልባት ኤርትራም ሶስተኛ ወገን ሆኖ ሊያደራድር እድል ሊኖር ይችላል። በሶስተኛ በኩል ተደራድሬ ሰራዊቴም የኢትዮጵያ መከላከያ ሰራዊት ውስጥ ለማስገባት በቁጥጥር ስር አድርጌው በነበረ ግዛትም አካባቢ የነበረኝ ይዞታ ግምት ውስጥ የሚገባበት ሁኔታ ይኖራል ብሎ ከሚነሳ ስሌት ይሆን ወይ ብዬ ለራሴ ነው ለነገሩ የማሰላክለው። እንደዛው ነው የምገምተው እንጂ አሁን የመሰለውን አላማ የማራመድ በነፃ የመንቀሳቀስ እድል ተሰጥቷል ተብሏል። በዚህም ጥሪ መሰረት የተለያዩ የኦሮሞ ማህበረሰብ እንወክላለን የሚሉ ሀይሎች ኦረዲ ገብቷል። አቶ ልደቱ፣ እኔ ትንሽ ይሄን ጉዳይ ለየት ባለ መልኩ ነው የማየው። አንደኛ የማልጠብቀው አይደለም። ለምንድን ነው የማልጠብቀው? የኢትዮጵያን የፖለቲካ ችግር እንደዚህ አቃለን የምናየው አይመስለኝም። በሶስት ወር እንቅስቃሴ ወይም ሶስት ወር ስለ አንድነት፣ ስለሰላም፣ ስለፍቅር ስላወራን የኢትዮጵያ የፖለቲካ ችግር በምን ይጠፋል ብዬ አልጠብቅም። ጥሩ ጅምር ነው። ይሄ ይሄ መባል አለበት። ያልነበረ ነገር ነው። ግን ችግራችንን ጠራርጎ ያጠፋልናል ብዬ ስለማልጠብቅ አሁን የማየው ነገር ብዙ አሰንቀኝ አንድ ሁለተኛ ችግሩ እየተፈጠረ ያለው ኦሮሚያ ብቻ አይመስለኝም መገለጫዎቹ የተለያዩ ይሆኑ እንጂ በዚህ አሁን በተፈጠረው የለውጥ ስሜት ውስጥ ትንሽ የሻከረ ስሜት ያላቸው የህብረተሰብ ክፍሎች ሁሉም አካባቢዎች አሉ። ኦሮሚያ አካባቢ እና ደቡብ አካባቢ አዲስ የጠቅላይነት አስተሳሰብና ሁኔታ እየመጣብን ነው ወደ ቀድሞ ሁኔታ ሊመልሰን የሚል ስጋት ያለባቸው ህብረተሰቦች እንዳሉ እያየሁ አማራ አካባቢ ደግሞ ስንሄድ አዲስ የሆነ የብሔርተኝነት አስተሳሰብ ጥንተኛ በሆነ መልኩ እየመጣ እንደሆነ እያየን ነው ብሎ ያልነበረ እንግዲህ ብሶት የፈጠረው ሊሆን ይችላል ግን ከዚህ በኋላ የነገር ተጠናክሮ የሚቀጥል ከሆነ ራሱን ችሎ አንድ ችግር መሆኑ የሚከራ አይመስለኝም ትግራይ አካባቢ ደግሞ ከሄድ የተገላይነት የተጠቂነት የተሸናፊነት ስሜት የተፈጠረባቸው ደግሞ ወገኖች አሉ። ይሄ ሁሉ እንግዲህ ምንድን ነው? በአንድ በኩል ኢህአዴግ ውስጥ ራሱ የጠራ የአመለካከት አንድነት ገና አልተፈጠረም። እዛ ውስጥ አንድነት ሳይፈጠር ነው የሀገር አንድነት እየተሞከረ ያለው። ስለዚህ አንዱ ችግር የተፈጠረው ኢህአዴግ ውስጥ የጋራ አስተሳሰብ ላይ ሳይደረስ መቅረቱ ችግሩ ወደ ህዝቡም እየመጣ ይመስለኛል። ይሄ እየተፈጠረ ያለውን ችግር የምናይበት አይን የተለየ መሆን አለበት ብዬ አምናለሁ። እንደ ጸረ ሰላም እንደ ጸረ ለውጥ ፈርቼን አሁንም ይሄን አስተሳሰብ ለመደፈትና ለማጥቃት ካሰብን ያለፈውን ችግር ነው መልሰን የምናመጣ የሚል ስጋት አለኝ። ወደ መድረክ እየመጡ መገናኛ ብዙኃንም እየጋበዟቸው መድረክም እየተፈጠረ ውይይት፣ ግልጽ የሆነ ውይይት መካሄድ አለበት። ከዛ ውይይት በመለጨ ነው ስምምነት ላይ መድረስ ያለብን፣ እንጂ ችግሮች እንደሌሉ አድርገን መስፈር እራሱ ችግር ነው የሚሆነው። የተለየ የሆነ ሀሳብ ልንፈራ አይገባም። ለምን በዚህ ወቅት ሰዎች ቅሬታ አላችሁም ማለት የለብንም ብዬ። አዎ እንግዲህ አቶ ልደቱ አሁን በጣም ጠቃሚ የሆኑ ነጥቦችን አንስተዋል። ይሄ በጥያቄ መልክ ላቀርበው ያሰብኩት ነበርና ጀምረውታል። እንደተባለው ነው እንግዲህ ሙሉ በሙሉ ሰላም የለም። በእርግጥ አንዳንድ ሰዎች ጠቅላይ ሚኒስትር አብይ ከመጡ በኋላ ሰላም ሆኗል፣ ሁሉ ነገር ተለውጠዋል የሚሉት አለ። በተጨባጭ ስናየው ግን ባህር ዳር እንኳን የሆነ ብጥብጥ ነበረ። ከዛም ጋር ተያይዞ ዋናው እንግዲህ የተንጸባረቀው የሚመስለኝ አቶ ልደቱ ያነሱት አሁን አንደኛ ኢህአዴግ በትክክል የትኛው ነው አቋሙ፣ የስልጣን ልውውጥ እንዴት ነው የተካሄደው የሚለው፣ በአጠቃላይ ደግሞ ማንን ጠላት ማንን ወዳጅ አድርጎ እንደሚያይ ግልጽ የሆነ ነገር የለም። ይሄ ራሱ ለዶክተር አብይ ድጋፍ ተብሎ በነበረው ሰላማዊ ሰልፍ ብዙ ነገር ተንጸባርቋል። በመሰረቱ የድጋፍ ብቻ ሳይሆን እንደውም ይሄ ተቃውሞ አይነት የተለወጠበት ሁኔታ ነው የነበረው። አቶ ልደቱ እንዳነሱት በአማራ ክልል ለምሳሌ የአማራ ክልል መሪዎች ሳይቀሩ የአማራ ህዝብ ለሚጠላው እንዲህ ነው፣ ለሚወደው እንዲህ ነው፣ ቁጣ ያዘለ ለውጭ ጠላት የሚያስተላልፉት መልእክት የሚመስል ነው የነበረው ጠቅላይ ሚኒስትር አብይ ራሳቸው ወጣቶች ጸጉረ ልውጥን ተከታተሉ የሚል አነጋገር ሰንዝረዋል። እንግዲህ በዛ ስሜት ሊደግፋቸው የተነሳውን ህዝብ ሊደግፋቸው የተነሳውን ወጣት በአንዳንድ ቦታዎች ፀጉረ ልውጥን ተከታተሉ የሚሉ ላንስተዋል። እንግዲህ ፀጉረ ልውጥ የሚለው ቃል በደርግ ጊዜ የኖርን ሰዎች ምን አይነት አንደምታ እንደነበረው ጠንቅቀን እናውቃለን። በጸጉረ ልውጥ ስም ብዙ ሰዎች ታስረዋል፣ ተገድለዋል። ደግሞ ወጣቶችን ለይቶ አንድ የህብረተሰብ ክፍልን ለይቶ ተከታተሉ ማለት የፖሊሶች ስራ፣ የጸጥታ ኃይሎች ስራ ምን ሊሆን ነው? እና አብሮ እንግዲህ ይህንን እያየን መልስ እንዲሰጥበት ነው። አሁን ወደ አቶ ገብረ አስራት እመለሳለሁ። እንግዲህ መጀመሪያ አለብኝ፣ ቅድም ከተጀመረው እንግዲህ አቋርጨው ነበር፣ እሱን እንቀጥላለሁ። እንግዲህ ኢትዮጵያ ላለፉት ሶስት አመታት በቀውስ ስትታመስ ቆይታለች። ከዛ በኋላ ዶክተር አብይ ወደ ስልጣን ከመጡ በኋላ ሁኔታዎች ትንሽ ጋብ ብለው ነበር። ያም ሆነ ግን አሁንም የሚያሳስቡ ብዙ ነገሮች ይታያሉ። ብዙ ነገሮች እንግዲህ ሶስቱን ብቻ ልጥቀስ። አንድ ኢህአዴግ ውስጥ አንድነት የለም፣ እንደ ፓርቲ አንድ ሆኖ እየሄደ አይደለም ያለው በአሁኑ ጊዜ። ህወሓት የራሱ አካሄድ አለው፣ አቤታዊ ዲሞክራሲን ነው የማስከተለው። ስለዚህ አሁን ዶክተር አብይ እየሄዱበት ያለው መንገድ እኩል አላምንበትም ብሎ በይፋ በግላጭ እየሄደ ያለ ድርጅት ነው። ቅድም እንደጠቀሰው በብአዴን በኩልም ትንሽ ጽንፎችን የማራገብ ሁኔታ እንዳልሽው የታየ ነገር አለ። በደቡብም እንዲሁ ገና ሽሩሽሮች ተደርገው የተረጋጋ አይመስለኝም የደቡብ ፓርቲም በኩል። ስለዚህ ኢህአዴግ እንግዲህ በእኛ ሀገር ፓርቲ መንግስትን ሙሉ በሙሉ የተቆጣጠረበት ሁኔታ ነው ያለው፣ ፓርቲው ህብረተሰቡንም የተቆጣጠረበት ሁኔታ ነበር። ገዥ ፓርቲ ሲታመም መንግስት ይታመማል፣ ህብረተሰቡም ይታመማል። በጣም አፋኝ ፓርቲ ስለነበር ማለቴ ነው። ትልቅ ችግር ነው ይሄ፣ ደግሞ እንዲሁ በቀላሉ መታየት ያለበት አይመስለኝም። ሁለተኛ እነዚህ የህዝቦች ሰብዓዊ መብት ጥሰቶች በጣም ከፍ ብለዋል። እንግዲህ ከአሁን በፊት እንደምናስታውሰው በኦሮሚያ እና በሶማሌ መካከል የተደረገው ግጭት አንድ ሚሊዮን ህዝብ ተፈናቅሏል። በሌሎችም በአማራ የትግራይ ተወላጀት ከአስር ሺህ ከአስራ ሁለት ሺህ በላይ ተፈናቅለዋል። በቤንሻንጉል የአማራ ተወላጆች አሁንም እየተፈናቀሉ ነው። በኦሮሚያ የአማራ ተወላጆች እየተፈናቀሉ ነው። በደቡብ የኦሮሚያ ተወላጆች እየተፈናቀሉ አሁንም። በጣም ትልቁ የሚባለው ደግሞ ይሄ በጌዲዮ እና በጉጂ መካከል የተደረገው ስምንት መቶ ሺህ ህዝቡን ያፈናቀለ እነዚህ ከፍተኛ ሰው አውቀው ሰዎች ናቸው። ዝም ብለን ማየትም መስማትም ያለብን አይመስለኝም። ሶስተኛው ነገር ፖለቲካው ህዝቡ ካነሳው ጥያቄ እያፈነገጠ ነው። ቅድም ልደቱ ያነሳው ነገር አለ። የህዝቡ ጥያቄ መሰረታዊ የሰብአዊ መብት ጥያቄዎች መሰረታዊ የዲሞክራሲያዊ መብተዎች፣ የፍርድ ጥያቄዎች፣ የስራ ጥመት ጥያቄዎች መሰረታዊ ነገሮች ተነስተዋል። ከአሁን በፊት እነዚህ ገና ለእነዚህ የሚሆን መስ ሳይበጅ የተካረረ ፖለቲካ ነው በሁሉም እየተካሄደ ያለው በትግራይ የተካረረው ህወሀት መደበቂያ ሊያደርግ እየፈለገ ያለው የትግራይ ብሄርተኝነትን አንስቶ ነው። በአማራ ክልልም ገዥም ይሁን ሌሎቹ እያነሱት ያሉ ይሄ የተካረረ ፖለቲካ ነው። በኦሮሚያም ቅድም ያነሳሽ ሆነ ግን ሌሎችም ጉዳይ ይሄ ትልቅ ቦታ እየተሰጠው ነው ያለው እና ይሄ ጉዳይ አገራችንን ወደት ሊወስዳት ነው እንዲሁ እያየን ችግር ውስጥ እንዳንገባም ትልቅ ጥንቃቄ የሚያስፈልገው ነው። ከእንግዲህ እስቲ ቆም ብለን እነዚህ መሰረታዊ ነገሮች አይተን የሀገራችን መፍትሄ፣ ጋራ እይታና የጋራ ፍኖተ ካርታ የሚኖርበት ሁኔታ ላይ መወያየት አለብን ይመስለኛል። ዶክተር መሀሪ እንደ ተባለ እንግዲህ ይህ ባለፉት ሶስት ወራት ሰላም ተፈጥሯል መረጋጋት መጥቷል ሲባል ከአዲስ አበባና አካባቢው አንጻር እየታየ ነው እየመሰለኝ ያለው ምክንያቱም ከሶስት ወር በፊት አዲስ አበባ በአራትና በአምስት ማዕዘን ተከባ ነበር ስትናጥ የነበረች እና ግጭትና አለመረጋጋቱ ከአዲስ አበባ ራቅ ሲል ብዙ ጊዜ ሰዉ የፎይታ አይነት ስሜት የያዘ ይመስላል እንጂ ይህ አሁን ያለንበት ሰላም አስተማማኝ ሰላም አይመስለኝም ሁለቱም ተወያዮች እንደገለጹት በተለያዩ የሀገሪቱ አቅጣጫዎች የህዝብ መፈናቀልና ግጭት አለ። ቀደም ብሎ በሶስት ዓመቱ ጊዜ ውስጥ ግጭት ያልነበረባቸው እንደ ደቡብ ክልል አይነቶቹ አሁን አዲስ የግጭት መናኸሪያ ሆነዋል። የኦሮሚያና የጌዲዮ ያለው እንዳለ ነው። ቤኒሻንጉል አካባቢም ተመሳሳይ ግጭት ነበር። አማራ ክልል የትግራይ ተወላጆች የሚያጋጥማቸውም ነገር ብዙ ጊዜ ሚዲያዎች ስለማይዘግቡት ነው እንጂ ያም አካባቢ የመጨናነቅ ነገር ያለ ጉዳይ ነው። አሁን ደግሞ ይሄ በኦሮሚያ አካባቢ ያለ ነገር የኦነግ የተስፋፋ መምጣት፣ እሱም ወደ ግጭት ማምራቱ ይቀር አይመስልም። ስለዚህ በአጠቃላይ ሲታይ ከሰላም አንጻር ችግሮቹ አሁንም እንዳሉ ነው። እንደተባለው ኢህአዴግም በውስጡ ምንም እንኳን አስሬ የአመለካከት አንድነት ይዘን ወጥተናል፣ ከእንግዲህ በኋላ ተባብረን እንሰራለን እያሉ በየመድረኩ ሊነግሩም ቢሞክሩ፣ አሁን ግን ገሀድ በወጣ መልኩ የተለያየ አመለካከት እንዳላቸው ብቻ ሳይሆን በጣም የወረደና የመበሻሸቅ አይነት ነገር የገቡ አይነት ነው የሚመስለው። ቅድም አቶ ገብሩ እንደገለጠው ፓርቲ ብቻ ሳይሆን ገዢ ፓርቲም ስለነበረ ፓርቲና መንግስትም የተተረማመሰ ስለነበረ በክልል መንግስታትም አካባቢ ይሄ የነሱ ልዩነት ሰፊ ኢምፓክት ነው እየፈጠረ ያለው። ማን እንደሚመስለኝ ይሄ ጉዳይ ከቁጥጥር ውጭ ሳይወጣ እስካሁን ጠቅላይ ሚኒስትሩ ብዙ ቦታ ሄደዋል፣ ብዙ ጉብኝት አካሄደዋል፣ ብዙ የህብረተሰብ ክፍል አነጋግረዋል። የተቃዋሚ ፓርቲ የተፎካካሪ ፓርቲ አባላትን ግን ተራክ ድንጃ ውጪ እንዲሁ የታሰበበትና ጊዜ የሚወስድ የሰከነ ውይይት የተካሄደ አይመስለኝም። አገር ውስጥ የነበሩ ተፎካካሪዎች አሉ፣ ከውጭም በግዛ የገቡ ተፎካካሪዎች አሉ። ስለዚህ ቶሎ ከእነሱ ጋር ቁጭ ተብሎ ውይይት መደረግ አቅጣጫዎች ማመላከትና በኃላፊነት ስሜት አገሪቱን በተረጋጋና ሳንንገራገጭ የምንሻገርበት መንገድ ካልተፈለገ በቀር ሁኔታው ከቁጥጥር ውጭ የመሄድ እድልም ያለው ይመስላል። ዘንዳልችው የደብረ ማርቆስ ያጋጠመውን ጉዳይ እንዲህ የስርዓት አልበኝነት ምልክት ነው የሚመስለኝ። አንድ ነባር የብአዴን ባለስልጣን አሉ ተብሎ ወደ ማሰርና ወደ መደብደብ ለመሄድ ነው የተፈለገውና ከዚህ በላይ ስርአት አልበኝነት አለ አይመስለኝም። ዶክተር አብይም ብዙ ጥሩ ነገር የሚሰሩትን ያህል አልፎ አልፎ ደግሞ የሚሰሩ ስህተቶች፣ በእርግጥ ስለ ጥሩ ነገራቸው ብዙ ስለሚነገር እኛ በማይነገሩበት ነገር ብንናገር ነው ጥሩ የሚሆነው። ቅድም ያነሳሽው ወጣቶችን ጸጉረ ልውጥ ሰዎች ተከታተሉ የሚለው መልክ ውጤቷ ተገኛ ነው። አንደኛ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር የመስራት መብት አለው ብለው በተከራከሩበት አንደበት ጥጉረ ልውጥ ማለት ከዋናው ቦታው ወጥቶ የሚሄድ ነው። ስለዚህ ጥጉረ ልውጥነት አይቀርም ማለት ነው። እንደዚህ አይነት መብት ባለበት ሁኔታ፣ ሁለተኛ ለጸጥታ ኃይሎች አስፈላጊ ክትትል አርጉ እንደማለት ጉዳዩም፣ አስፈላጊ ከሆነ በዛ መልኩ ለወጣቶች እርምጃ ውሰዱ ማለት የደብረ ማርቆሱም እርምጃ ከዚህ መልእክት ጋር ተነጻጽሮና ተያይዞ መታየት ያለበት ነው የሚመስለኝና ወደ ስርዓት አልበኝነት እና ወደ ቪጂላንት አይነት አሰራር እንዳያስገባን የጸጥታ ችግሮች ካሉብን በጸጥታ ኃይሎች ብቻ የምንከታተልበትና የምንቆጣጠርበት መንገድ እንዲፈጠር በመግለጽና መምከር ይገባል እንጂ ወጣቱን ባገኘኸው አስፈላጊውን ክትትልና እርምጃ መውሰድ የሚባል ከሆነ ወደ ደርግ ስርዓት እንዳይወስደን በጣም የሚያሰጋ ነገር ነው የሚመስለኝና ከዚህ አንጻር ቶሎ ቁጭ ብሎ መምከር፣ መወያየት የሚያስፈልግ ይመስለኛል። ለዚህ ነው እንግዲህ እነዚህ ነጥቦች በአሁኑ ጊዜ ኢፎሪያ ነው ያለው፣ ደስታ ነው ያለው፣ ጥሩ ጥሩ ነገር ነው የሚነገረው። ስለ ጥሩ ነገር አድምቆ ማቅረቡ በጣም ጥሩ ነው። ህሊና ያላቸው ሰዎችና ጋዜጠኞች፣ ምሁራን ተግባር ደግሞ የጎደለውስ ምንድን ነው ብሎ ህዝቡ እንዲያየው ማድረግ ነው። እና ለዚህ ነው ጥያቄውን ያነሳሁት። አቶ ልደቱ። አዎ እንግዲህ ምንድነው አጠቃላይ አሁን መታወቅ ያለበት አሁን ሁለቱም ተወያዮች እኔንም ጨምሮ አንዳንድ ትችቶች፣ ስጋቶች እንዳሉ እያቀረብን ነው። አንዱ ግምት ውስጥ መግባት ያለበት ይህን የምናቀርበው አሁን የተፈጠረውን የህዝብ ስሜት፣ የለውጥ ስሜት፣ የለውጥ ፍላጎት ለመጉዳት እንዳልሆነ መታሰብ አለበት። ትችት ካልቀረበ ጥንቃቄ እንዲደረግ እንዲህ አይነት ሀሳብ ካልተጠቆመ ስጋቶች ካልተጠቆሙ ሄዶ ሄዶ ችግር ይገጥመዋል ከሚል ስጋት ነው ከጉጉት መሆኑ መታወቅ አለበት። አንዱ ይሄ ነው። ሁለተኛው መሰረታዊ ነገር ምንድን ነው፣ እንደዚህ አይነት የለውጥ ሂደት ውስጥ ከገባን ለውጡን በምን መልኩ ነው ማካሄድ ያለብን፣ በአንድ በኩል ለውጡን ውስጥ ማካሄድ ያለበት ማን ነው የሚሉት ሁለት ጥያቄዎች መሰረታዊ ናቸው። ይህን መመለስ ስላልቻልን ይመስለኛል አሁን እንዲህ አይነት ችግር ውስጥ እየገባን ያለ ነው። አንደኛው ነገር ለውጡ መካሄድ ያለበት በኔ እምነት በሰለጠነ መንገድ፣ በሰላማዊ መንገድ፣ በዲሞክራሲያዊ መንገድ በውይይትና በድርድር ነው። አሁን ግን አብዮታዊና ዘመቻዊ መሰል ጉዳዮች አገሪቱን ትንሽ እያጠቋት ይመስላሉ። በተለይ የፖለቲካ ድርጅቶችና መሪዎች ከዚህ ነገር ርቀው ተከል ብለው ሁኔታውን በውይይትና በምክክር ብቻ በድርድር ብቻ የመፍታት አቅጣጫ ውስጥ መግባት አለብን። ሁለተኛው ማን ነው ይህን ማድረግ ያለበት የሚለውም መመለስ አለበት። አሁን ኢህአዴግ ብቻውን ነው ይሄን ነገር እያደረገ ያለው። ተጨባጭ የሆነ ነገር ውስጥ አልተገባም። ሌሎቹም የዚህ ሂደት ተጋሪዎች እንዲሆኑ ቅድም እንደተነገረው ተቃዋሚ ፓርቲዎች እራትም ከሌሎች የህብረተሰብ ክፍሎች ጋር አብረን ተጋበዝን እንጂ እንደ ተቃዋሚ ጎራ እስካሁን ድረስ ከዶክተር አብይ ጋራ የተደረገ ግንኙነት ንግግርም የለም። ይሄ ችግር መፈታት ካለበት ከዚህ በኋላ አሳታፊ መሆን አለበት። ሁሉም የህብረተሰብ ክፍል ወኪሎች ተሳታፊ የሚሆኑበት ተቋማዊና ህጋዊ ይዘት መፈጠር አለበት። ኢህአዴግ ብቻውን እፈጥረዋለሁ ካለ የትም አይደርስም። አሁን እንደምናየው ዶክተር አብይ የኢህአዴግም ሊቀመንበር የመንግስትም ጠቅላይ ሚኒስትር የተቃዋሚው ጎራ መሪ ሆነው ሊጠቅሙ አይችሉም። እንደዚህ አይነት ሁኔታ አሁን እየታየ ያለ አሁን ያለውን የለውጥ ሂደት የሚደግፍን አስተሳሰብ ብቻ ሳይሆን እሚተች አስተሳሰብንም ማቅረብ አለባቸው። ከዛ ነው ህዝብና ሀገር የሚጠቀመው ብዬ አምናለሁ። እንግዲህ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳይ፣ አቶ ገብሩ አስራት ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።